የዲ ደብልዩ ዜና። በመጀመሪያም ዋና ዋና ዜና፣ ዓለም አቀፉ የቀይ መስቀል ኮሚቴ በመቀሌ ከተማ የሚገኙ ሆስፒታሎች ቁስለኞችን ለማከም የህክምና ግብዓቶች እጥረት እንደገጠማቸው አስታወቀ። የኢትዮጵያ የህዝብ ተወካዮች ምክር ቤት ነገ ሊሰበሰብ ነው። ጠቅላይ ሚኒስትር አብይ አህመድ ለምክር ቤቱ አባላት በወቅታዊ ጉዳዮች ላይ ማብራሪያ ይሰጣሉ ተብሏል። የኢትዮጵያ መከላከያ ሰራዊት በርካታ ኃይል ወደ መቀሌ እንደማያስገባ ሉቴናንት ጀኔራል ባጫ ደበሌ ተናገሩ። የኢትዮጵያ ጦር ከህወሓት ታማኞች የገጠመውን ውጊያ በራያ ግንባር በመምራት ላይ የሚገኙት የጦር መኮንኑ ተማርከዋል መባሉን ዛሬ በሰጡት ጋዜጣዊ መግለጫ አስተባብለዋል። የኢትዮጵያ ባለስልጣናት ቃል በገቡት መሰረት በትግራይ ክልል በአፋጣኝ የግብረ ሰናይ ድርጅቶች እንዲገቡ ይፈቀዳል ብለው ተስፋ እንደሚያደርጉ በተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዴ ተናገሩ። ትናንት የመቀሌ ከተማ በኢትዮጵያ ጦር መያዟ ከተገለጸ በኋላ ከትግራይ ክልል ወደ ኤርትራ ዋና ከተማ አስመራ ሮኬቶች ተተኮሱ። በሰሜን ምስራቅ ናይጄሪያ የቦኮ ሀራም ሳይሆኑ አይቀሩም የተባሉ ታጣቂዎች በትንሹ ሰባ ገበሬዎች በሳምንቱ መገባደጃ መግደላቸውን የቦርኖ ግዛት አስተዳዳሪ ተናገሩ። በናይጄሪያ የተባበሩት መንግስታት የሰብአዊ እርዳታ አስተባባሪ ግን የሟቾቹን ቁጥር በትንሹ 110 አድርሰውታል። ዜናው በዝርዝር ዓለም አቀፉ የቀይ መስቀል ኮሚቴ በመቀሌ ከተማ የሚገኙ ሆስፒታሎች ቁስለኞችን ለማከም የህክምና ግብአቶች እጥረት እንደገጠማቸው አስታወቀ። በከተማው የሚገኝ ሆስፒታል የአስከሬን ማስቀመጫ ከረጢት እንደሌለው የገለጸው ዓለም አቀፉ የቀይ መስቀል ኮሚቴ የእጅ ጓንትን ጨምሮ መሰረታዊ አቅርቦቶች እያለቁ መሆኑን ዛሬ ባወጣው መግለጫ ጠቁሟል። ዓለም አቀፉ የቀይ መስቀል ኮሚቴ እንዳለው አምስት መቶ ሺህ ገደማ ነዋሪዎች ያሏት መቀሌ ዛሬ እሁድ እረጭ ብለውላለች። የኢትዮጵያ የሕዝብ ተወካዮች ምክር ቤት ነገ ሊሰበሰብ ነው። ስብሰባው ነገ ህዳር 21 ቀን ከጠዋቱ ሶስት ሰዓት ጀምሮ እንደሚካሄድ ምክር ቤቱ አስታውቋል። ጠቅላይ ሚኒስትር አብይ አህመድ የምክር ቤቱ አባላት ወቅታዊ አገራዊ ጉዳዮችን አስመልክቶ ለሚያነሷቸው ጥያቄዎች ምላሽና ማብራሪያ እንደሚሰጡ ይጠበቃል። በቴሌቪዥን በቀጥታ በሚተላለፈው ስብሰባ የሃይማኖት አባቶች፣ በአዲስ አበባ የሚገኙ አምባሳደሮችና የዓለም አቀፍ ተቋማት ተጠሪዎች እንደዚሁም ታዋቂ ግለሰቦች እንደሚገኙ ምክር ቤቱ አስታውቋል። የኢትዮጵያ መከላከያ ሰራዊት በርካታ ኃይል ወደ መቀሌ ከተማ እንደማያስገባ ሉቴናንት ጀነራል ባጫ ደበሌ ተናገሩ። የኢትዮጵያ ጦር ከህወሀት ታማኞች የገጠመውን ውጊያ በራያ ግንባር በመምራት ላይ የሚገኙት የጦር መኮንኑ ተማርከዋል መባሉን ዛሬ በሰጡት ጋዜጣዊ መግለጫ አስተባብለዋል። በተለያዩ የትግራይ ከተሞች በተለይም መቀሌ ውስጥ የአጥፍቶ መጥፋት ተግባራት ሊፈጽሙ የሚፈልጉ ሊኖሩ ይችላሉ ያሉት ሉቴናንት ጀነራል ባጫ በርካታ ኃይል የክልሉ ዋና ከተማ ወደ ሆነችው መቀሌ እንደማይገባ ለጋዜጠኞች ተናግረዋል። በርካታ ኃይል ወደ መቀሌ አይገባም። ይሄ ማለት የእነዚህን ሰዎች የመለቃቀሙና የማጥራቱን ስራ በሚገባ እንሰራለን። እስከዛ ድረስ መቀሌ ውስጥ የሚሰራ የተወሰነ የተመደበ ኃይል አለ። ይሄ የሸሸውን ጁንታ የሚከተል ኃይል አለ። ሳይሰሙ ደግሞ ስለመሸነፋቸው ሳይሰሙ በየቦታው ምሽጋቸው ላይ ሆነው የጁንታው ኃይል ስንቅ ይስልክልናል መመሪያ ይሰጠናል ብሎ ደግሞ እዛው ተጎልቶ የቀሩ አሉ። እነዚህ ተጎልቶ የቀሩትንም ለቃቅመን ወደ ትክክለኛው ሕይወት እንዲመለሱ የማድረጉ ስራ በዚህ አይነት ተከፋፍለን እየሰራን እንገኛለን ማለት ነው። ጠቅላይ ሚኒስትር አብይ አህመድ ትናንት ምሽት ባወጡት መግለጫ እንዳሉት በመቀሌ ከተማ የሚገኘው የአውሮፕላን ማረፊያ፣ የመንግስት መስሪያ ቤቶች፣ የክልሉ አስተዳደር ቢሮ እና ሌሎች ቁልፍ ተቋማት በኢትዮጵያ ጦር እጅ ገብተዋል። ጠቅላይ ኤታማዦር ሹም ጀኔራል ብርሃኑ ጁላ በበኩላቸው የመቀሌ ከተማ መያዝ ከተገለጸ በኋላ የኢትዮጵያ ጦር በጁንታው የህወሀት ኃይል የታወጀበትን ጦርነት መክቶ ከሰባት ሺህ በላይ የሰሜን እዝ አባላትን ነጻ አውጥተዋል ሲሉ በሰጡት ጋዜጣዊ መግለጫ ተናግረዋል። የመቀሌ ከተማ መያዝ በኢትዮጵያ መንግስት ከተገለጸ በኋላ የህወሀት ሊቀመንበር ደብረ ጽዮን ገብረ ሚካኤል ኃይሎቻቸው ውጊያ እንደሚቀጥሉ ለሬውተርስ ትናንት ምሽት በአጭር የጽሑፍ መልእክት ገልጸዋል። ሬውተርስ እንደዘገበው የህወሀት ሊቀመንበር በሌላ የጽሑፍ መልእክት የትግራይ ኃይሎች ከመቀሌ አካባቢ ለቀው እየወጡ መሆኑን ገልጸዋል። የኢትዮጵያ ባለስልጣናት ቃል በገቡት መሰረት በትግራይ ክልል በአፋጣኝ የግብረ ሰናይ ድርጅቶች እንዲገቡ ይፈቀዳል ብለው ተስፋ እንደሚያደርጉ በተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዴ ተናገሩ። ኮሚሽነሩ ይህን ያሉት ወደ ሱዳን የተሰደዱ ኢትዮጵያውያንን ጎብኝተው ዛሬ በካርቱም በሰጡት መግለጫ ነው። እስካሁን አይቻልም። በመጪዎቹ ጥቂት ቀናት ይለወጣል ብዬ ተስፋ አድርጋለሁ ሲሉ ፊሊፖ ግራንዴ ተናግረዋል። ውጊያ ከተጀመረ አንስቶ ወደ ሱዳን የተሰደዱ ኢትዮጵያውያን ቁጥር 44 ሺህ ገደማ ደርሷል። አሶሺዬትድ ፕሬስ እንደዘገበው በትግራይ ክልል የምግብ የነዳጅ፣ የጥሬ ገንዘብና የመድኃኒት አቅርቦት እጥረት አለ። በትግራይ በሚገኙ መጠለያ የሚገኙ ከ96000 በላይ የኤርትራ ስደተኞች እጣ ፈንታም ከፍ ያለ ስጋት ፈጥሯል። የመቀሌ ከተማ በኢትዮጵያ ጦር መያዟ ከተገለጸ በኋላ ጠቅላይ ሚኒስትር አብይ አህመድ ትግራይም መልሶ ለመገንባት የክልሉን ሰዎች ይገባቸዋል ያሉትን ፋታ ሰብአዊ እርዳታና ደህንነት ለማቅረብ የኢትዮጵያ ወዳጆች እንዲተባበሩ ጥሪ አቅርበው ነበር። ጠቅላይ ሚኒስትር አብይ ለአፍሪካ ህብረት ልዩ መልእክተኞች የሚያስፈልጉ መሰረታዊ ሰብአዊ ፍላጎቶችን ለመለየትና ለማቅረብ እንዲሁም የሰብአዊ መተላለፊያዎች ለመለየትና ይፋ ለማድረግ የፌዴራል ባለድርሻ አካላት የተካተቱበት ኮሚቴ መቋቋሙን እንደተናገሩ ህብረቱ ትናንት ባወጣው መግለጫ አስታውቋል። የኢትዮጵያ መንግስት በውጊያው ምክንያት ከቀያቸው ተፈናቅለው የተሰደዱ ዜጎችን ለመመለስና ለማቋቋም ዝግጁ መሆኑንም አስታውቋል። ግራንዴ እንዳሉት ለ100 ሺህ ሰዎች ለሚቀጥሉት ስድስት ወራት እርዳታ ለማቅረብ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን 147 ሚሊዮን ዶላር እገዛ ጠይቋል። ይህ ዶይቸ ቬለ ነው። ትናንት የመቀሌ ከተማ በኢትዮጵያ ጦር መያዟ ከተገለጸ በኋላ ከትግራይ ክልል ወደ ኤርትራ ዋና ከተማ አስመራ ሮኬቶች ተተኮሱ። ትናንት ቅዳሜ ከምሽቱ አራት ሰዓት ገድማ በአስመራ ስድስት የፍንዳታ ድምፆች መሰማታቸውን በኤርትራ የአሜሪካ ኤምባሲ አስታውቋል። የፈረንሳይ ዜና አገልግሎት መቀመጫቸውን በአዲስ አበባ ያደረጉ ሁለት ዲፕሎማቶች ጠቅሰው እንደዘገበው ወደ ኤርትራ የተተኮሱት ሮኬቶች የአስመራ አውሮፕላን ማረፊያና ወታደራዊ ይዞታዎች ላይ ያነጣጠሩ ናቸው። ወደ ኤርትራ ሮኬቶች ሲተ ለሶስተኛ ጊዜ መሆኑ ነው። ከሁለት ሳምንታት ገደማ በፊት ለመጀመሪያ ጊዜ ለተተኮሱት ሮኬቶች ህወሀት ኃላፊነት ወስዶ ነበር። የኤርትራ መንግስት አሁንም በጉዳዩ ላይ ዝምታ መርጧል። የአሜሪካ ኤምባሲ በኤርትራ የሚገኙ ዜጎች ጥንቃቄ እንዲያደርጉ ሮኬቶች መተኮሳቸውን ባረጋገጠበት መግለጫ አሳስቧል። ኤምባሲው በአገሪቱ የማይገኙ ዜጎች ወደ ኤርትራ እንዳይጓዙ አስጠንቅቋል። በሰሜን ምስራቅ ናይጄሪያ የቦኮ ሀራም ሳይሆኑ አይቀሩም የተባሉ ታጣቂዎች በትንሹ ሰባ ገበሬዎች በሳምንቱ መገባደጃ መግደላቸውን የቦርኖ ግዛት አስተዳዳሪ ተናገሩ። ግድያው የተፈጸመው ትናንት ቅዳሜ ከማይዱጉሪ ከተማ አቅራቢያ በምትገኘው ኮሾቤ የተባለች መንደር መሆኑን የፈረንሳይ ዜና አገልግሎት ዘግቧል። ጥቃቱ እንደተፈጸመ የተገደሉ ገበሬዎች ቁጥር 43 ነው ተብሎ የነበረ ቢሆንም የቦርኖ ግዛት አስተዳዳሪ በዛሬው ዕለት በሰጡት መግለጫ ቁጥሩ ማሻቀቡን ተናግረዋል ባባ ጋናን ኡማራ ዙሉም የተባሉ የግዛቲቱ አስተዳዳሪ ግድያው ከተፈጸመበት ቦታ አቅራቢያ በምትገኘው ዛባር ማሪ የተባለች መንደር ትናንት የተሰበሰቡ 43 አስከሬኖች ቀብር ስርዓት ላይ በተገኙበት ነው። የሟቾቹ ቁጥር በትንሹ ሰባ መሆኑን የገለጹት በናይጄሪያ የተባበሩት መንግስታት የሰብአዊ እርዳታ አስተባባሪ ግን የሟቾቹ ቁጥር በትንሹ 110 መድረሱን ተናግረዋል። አስተባባሪው ኤድዋርድ ካሎን ባወጡ መግለጫ እንዳሉት በትንሹ 110 ሰላማዊ ሰዎች በጭካኔ ተገለዋል ሌሎች በርካታ ሰዎች ቆስለዋል ብለዋል ይህ ዶይቼ ቬለ ነው ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ ዓለም አቀፉ የቀይ መስቀል ኮሚቴ በመቀሌ ከተማ የሚገኙ ሆስፒታሎች ቁስለኞችን ለማከም የህክምና ግብዓቶች እጥረት እንደገጠማቸው አስታወቀ የኢትዮጵያ የህዝብ ተወካዮች ምክር ቤት ነገ ሊሰበሰብ ነው የኢትዮጵያ መከላከያ ሰራዊት በርካታ ኃይል ወደ መቀሌ እንደማያስገባ ሉቴናንት ጀነራል ባጫ ደበሌ ተናገሩ። የኢትዮጵያ ባለሥልጣናት ቃል በገቡት መሠረት በትግራይ ክልል በአፋጣኝ የግብረ ሰናይ ድርጅቶች እንዲገቡ ይፈቀዳል ብለው ተስፋ እንደሚያደርጉ በተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዴ ተናገሩ። ትናንት የመቀሌ ከተማ በኢትዮጵያ ጦር መያዟ ከተገለጸ በኋላ ከትግራይ ክልል ወደ ኤርትራ ዋና ከተማ አስመራ ሮኬቶች ተተኮሱ። በሰሜን ምስራቅ ናይጄሪያ የቦኮ ሀራም ሳይሆኑ አይቀሩም የተባሉ ታጣቂዎች በትንሹ ሰባ ገበሬዎች በሳምንቱ መገባደጃ መግደላቸውን የቦርኖ ግዛት አስተዳዳሪ ተናገሩ። በናይጄሪያ የተባበሩት መንግስታት የሰብአዊ እርዳታ አስተባባሪ ግን የሟቾቹን ቁጥር በትንሹ 110 አድርሰውታል። ይህ ዶይቸ ቨለ ነው።